サインスなテクノロジー。 ከማይክሮሶፍት ኩባንያ ምርቶች ውስጥ አንዱ የሆነው ዊንዶ 7 የተመረተው ከ10 ዓመት በፊት በጎርጎሪያኑ ሐምሌ 22 ቀን 29 ዓ ም ሲሆን ጥቅም ላይ የዋለው ግን ከ10 ወራት በኋላ ጥቅምት 22 ቀን 29 ዓ ም ነበር። ይህም ቀደም ሲል ዊንዶ ቢስታ የተባለው የኮምፒውተር መከወኛ ስርዓት ከተመረተና ጥቅም ላይ ከዋለ ከ3 ዓመት ባነሰ ጊዜ ውስጥ ማለት ነው። ኩባንያው በተመሳሳይ ጊዜም ሰርቨር 28 ዝቫር አር2 የተባለውን የዊንዶስ ሰባትን ተጓዳኝ ሰርቨር አገልግሎት ላይ አውሏል። ባለሙያዎቹ እንደሚሉት ዊንዶ ሰባት ግለሰባዊ የኮምፒውተር አጠቃቀም ስርዓት ሲሆን ዊንዶ ኤንቲ የተባለው የክወና ስርዓት አካል ነው። በወቅቱ ማይክሮሶፍት በዚህ ምርት ላይ የሚያደርገው የሳይበር ጥበቃ ጥር 13 ቀን 2015 ይጠናቀቃል ተብሎ የነበረ ቢሆንም ዘግይቶ ግን እስከ ዛሬዋ ቀን ማለትም በጎርጎሪያኑ ጥር 14 ቀን 2020 ድረስ እንዲቀጥል ተደርጓል። ከዛሬ ጀምሮ ግን የዚህ ምርት የቴክኒክ ድጋፍ መቋረጡን ኩባንያው አስታውቋል። ዶቼ በለ ያነጋግራቸው በገንዘብ ሚኒስተር የመንግስት መረጃ ስርዓት ቡድን መሪ የሆኑት አቶ ከድራሊ እንደሚሉት ኩባንያው ከዚህ ቀደም ዊንዶ ኤክስፒና ዊንዶ ቪስታን በመሳሰሉ ምርቶች ላይ ተመሳሳይ ድጋፍ ማቆሙን ገልጸው በአሁኑ ወቅት ደግሞ የዊንዶ ሰባትን ቴክኒካዊ ድጋፍ ማቋረጡን አመልክተዋል። ለመሆኑ ቴክኒካዊ ድጋፍ ተቋረጠ ማለት ምን ማለት ነው? ያ ማለት ምን ማለት ነው? ዊንዶ ሰብን ድጋፌን አቆምኩኝ ብሎ ሲናገር ለዊንዶ ሰብን የሚመጡ በዋናነት አፕዴቶችን ፓቾችን፣ ብሎ በየቀኑ ወይም ደግሞ በየጊዜው በየተለያየ እስኬጁል አድርጎ የሚሰሯቸውን ስራዎች ያቆማሉ ማለት ነው። በዊንዶስ ሰብን ላይ የሚደረጉ ማሻሻዮችን አያደርጉም ማለት ነው። ስለዚህ ይህንን ድጋፍ ነው በዋናነት የሚያቆሙት። ስለዚህ ይህን ድጋፍ አቆሙ ማለት ከዚህ በፊት ዊንዶስ ሰብንን ሲጠቀሙ የነበሩ ተጠቃሚዎች ከማይክሮሶፍት በቂ ድጋፍ ስለማያገኙ ሁልጊዜ ማይክሮሶፍት እሱ ፕሮዳክት ብሎ የሚያፈልቃቸው ፓቾች አፕዴቶችን ስለማገኝ በቀላሉ ለምሳሌ ለጥቃትም ልዳረግ ሊዳረግ የሚችልበትን ሁኔታ ይፈጥራል ማለት። በሌላው ሁኔታ ደግሞ ከሌሎች ሲስተሞች ጋር ኮምፓቲብል ሳይሆን እየቀረ ይሄዳል ማለት። ስለዚህ ከዚህ በኋላ በዊንዶ ሰብን ላይ ራን የምናደርጋቸው አፕሊኬሽኖች እንግዲህ ዞሮ ዞሮ ዊንዶ ሰብን ኦፕሬቲንግ ሲስተም ነው። ከሱ በላይ ግን ብዙ የምንጠቀማቸው ሶሉሽኖች አሉ። አፕሊኬሽኖች ምንላቸዋል። እንደዚህ አይነት አፕሊኬሽኖች ፓራሊ ወዳለው ዊንዶስ ቴን ላይ ብቻ ራን እያደረጉ እና ደግሞ እዛ ላይ ብቻ ስራ መስራት የሚችሉ ሆነው እናገኛለን። ዊንዶ ሰባት ቀድሞ ጥቅም ላይ ከዋለው ዊንዶ ቪስታ በአጠቃቀም ዘዴው ተሻሽሎ የተመረተና ለአሰራርና ለአጠቃቀም ምቹ ስለነበር በወቅቱ ተጠቃሚዎች ዘንድ ተወዳጅነትን ያተረፈ ነበር። ይህ በአሰራር ስርዓቱ ላይ የተደረገው መሻሻል ለማይክሮሶፍት ኩባንያ በወቅቱ እንደ ትልቅ ስኬት ተቆጥሮ ነበር። ከዚህ የተነሳ ምርቱ በይፋ ለአገልግሎት ከመለቀቁ በፊት አማዞንን ለመሳሰሉ ሰባት ትልልቅ ኩባንያዎች በወቅቱ የቅድመ ሽያጭ ትእዛዝ አከናውኖ ነበር። በስድስት ወር ጊዜ ውስጥም ከመቶ ሚሊዮን በላይ ቅጂዎችን በዓለም ዙሪያ ለመሸጥ በቅቷል። ይህ ቁጥር ቆይቶም በ2012 ዓ ም ወደ 630 ሚሊዮን ያደገ ሲሆን እስከ ጥቅምት 2019 ዓ ም ድረስ ከኮምፒውተር ተጠቃሚዎች ውስጥ 27.98 በመቶ ዊንዶ ሰባትን እንደሚጠቀሙ መረጃዎች ያሳያሉ። እንደ ኢትዮጵያ ባሉ አዳጊ ሀገሮችም ይህንን ምርት የሚጠቀሙ ሰዎች ቁጥር ቀላል አይደለም። ባለሙያው አቶ ከድራሊ እንደነገሩን በኢትዮጵያም ሌሎች ምርቶችን የሚጠቀሙ የመኖራቸውን ያህል ዊንዶ ሰባትን የሚጠቀሙ ሰዎችም በርካቶች ናቸው። ስለሆነም ለዊንዶ ሰባት የሚደረገው ቴክኒካዊ ድጋፍ ብሎም ሶፍትዌሩን የማደስ ተግባራት ከዛሬ ጀምሮ በመቋረጣቸው በኢትዮጵያ ይህንን ምርት የሚጠቀሙ ግለሰቦች የሚሆን ተቋማት በመረጃዎቻቸውና በሚጠቀሙበት ኮምፒውተር ስርዓት ላይ እክል እንዳይገጥማቸው በኩባንያው የደህንነት ማዘመኛዎች፣ የክፍተት መሙያዎችና ሌሎች ዘመናዊ ድጋፎች ወደሚደረጉለት ዊንዶ አስር ወደ ተባለው ዘመናዊ የኮምፒውተር የክወና ስርዓት ቢሸጋገሩ የተሻለ አማራጭ መሆኑን አቶ ከድር ያስረዳሉ። ተጠቃሚዎች እንደ በግለሰብም ደረጃም ሆነ በተቋም ደረጃም የሚጠቀሙ ተጠቃሚዎች እንዲ ሰብንን ምን ማድረግ አለባቸው? የራሳቸውን እስኬጁል ይዘው ወደ ዊንዶስ ቴን፣ ወደ ድጋፍ ወዳለው አፕዴት ወደሚገኝበት፣ የሴኩሪቲ ፓቾች ወይም ደግሞ የሴኩሪቲ ቀዳዳዎች ሲፈጠሩ እነሱን በድፈን ስራ ላይ ስለሚሰራ እነሱን ወደ እነሱ ኦፕሬ ሲስተሞች ሽፍት ማድረግ ይጠበቅባቸዋል። ማለት በፕሮግራም ይዘው ሽፍት እያደረጉ መሄድ የግድ ይላቸዋል። ምክንያቱም በኋላ ላይ በተለይ ትልልቅ በተለይ እንደዚህ መረጃ ከመረጃ ጋር የሚሰሩ ሰንትኖች ተቋማትም ይሁን ግለሰቦች ኮምፒውተሮቻቸው በሁሉ ጊዜ በዋናነቱ ከሲስተሙ የማይታደስ ከሆነ መረጃዎቻቸውን ለማጣትም ይዳረጋሉ። ቀላል አይደለም። አንዳንድ ጊዜ እነኛ አፕዴቶች በጣም ብዙ ጥቅም አላቸው። የሴኩሪቲ አብዴት እያሉ የሚልኳቸው በጣም ብዙ አሉ፣ ማሻሻያዎች አሉ። ስለዚህ እነሱ እነሱን የማግኘት ፕሮራቲ ስለሚቀንስ በተቻለ መጠን ሽፍት ማድረግን የግድ ይላል ማለት ነው። ነገር ግን ያሳይሆን ቀርቶ ተጠቃሚዎች ቀደም ሲል ይጠቀሙበት የነበረውን ዊንዶስ ሰባትን መጠቀም ቢቀጥሉ በሁለት መንገድ ችግር ሊገጥሟቸው እንደሚችሉ ባለሙያው ያብራራሉ። በሁለት ነገር ነው የምናየው። አንደኛው በሴኩሪቲ ኮንሰፕት፣ ሁለተኛው ደግሞ እዛ ዊንዶስ ላይ ምንጭ ናቸው። ከእሱ ላይ ምንጭ ናቸው። አፕሊኬሽኖች ኮምፓቲብል የመሆን ወይም ደግሞ እንትናቸው እየቀነሰ እየቀነሰ ይመጣል ማለት ነው። ይሄ ነው በዋናነት እየተፈጠረ ይመጣው በተጠቃሚዎች ዘንድ በዋናነት በዚህ በቤታችን ዲስቶፕ ላይ ላፕቶፖቻችን ላይ የምንፈጥራቸው አሁን ከዚህ በኋላ አምራች ድርጅቶች ዊንዶውስ ሰብን ላይ የሚጫኑ አፕሊኬሽኖችን የመስራት ተነሳሽነት የላቸውም። ራሳቸውን ወደ ሌሎች ታራ ለምሳሌ የዊንዶስ ፕሮዳክት ከሆነ ወደ ዊንዶውስ ዊንዶስ ቴል ላይ ወይም ደግሞ ከዚህ በኋላ የሚመጡ ፕሮዳክቶች ላይ የሚጫኑ አፕሊኬሽን የመስራት ነው ዋናው ዝንባሌያቸው። እነሱን አፕሊኬሽኖችን እነሱም ደግሞ ድጋፍ የሚሰጡት በዊንዶስ ቴል ላይ በተጫኑ አፕሊኬሽኖች ላይ ይሆናል ማለት ነው። እንግዲህ በተጠቃሚዎች ዘንድ በዋናነት እየተፈጠረ የሚመጣው ከፍተት ስቴል ላይ የሚጫኑ አፕሊኬሽኖች ነው ከዛሬ በኋላ በጣም ብዙ የሚያገኙት በዛ አንጻር ደግሞ ዊንዶውስ ሰብን ላይ የሚጫኑ አፕሊኬሽኖችን የማግኘት ፕራዮሪቲያቸው ከዚህ በኋላ አንድ አመት ሁለት አመት በቆጠረ ቁጥር ሁሉ የማይገኝበትን ኢንቫይሮንመንት እየተፈጠረ ይላል። ከዛ አንጻር ዊንዶውስ ሰብን ላይ ቅድም እንዳልኩት አፕዴቶች አይገኙም። አፕዴቶች ካልተገኙ ደግሞ ያ ኦፕሬቲንግ ሲስተም በተለይ ደግሞ ከዚህ ከሴኪሪቲ ወይም ከደህንነት አንጻር ተጠቂ ነው ማለት ነው። በቀላሉ ይጠቃል ማለት። ምክንያቱም ማይክሮሶፍት እዛ ላይ አይሰራም ወይም አይሰራም ስንል ለዛ የሚሆን የሴኪሪቲ ፓች የሴኪሪቲ መጠገኛ አይልክም። ወይም ደግሞ አይልክም። ያ ማለት ግን የዊንዶ ሰባት ተጠቃሚዎች በአንድ ጀንበር የተጠቀሰው ችግር ያጋጥማቸዋል ወይም ከዚህ ቀደም ሲሰጥ የቆየው ግልጋሎት በአንዴ ይቆማል ማለት እንዳልሆነ አስረድተዋል። ማይክሮሶፍት ኩባንያም ቢሆን ካሁን ቀደም የድጋፍ ጊዜያቸው ባለፈባቸው እንደ ዊንዶ ቪስታና ዊንዶ ኤክስፒ በመሳሰሉ ምርቶቹ ላይ በቂ ባይሆንም የተወሰነ ድጋፍ ማድረጉንም አስታውሰዋል። በዋናነት ይሄ ነገር ከዚህ በፊት ማይክሮሶፍትን ሲያስጠነቅቅ ነው የነበረው ይናገራል። ከዚህ ቀን ጀምሮ አፕዴቶችን አለክም ወይም ደግሞ ከዚህ በኋላ ሰፖርት አቆማለሁ ብለው የሚሰጣቸው እንትኖች አሉ፣ ጊዜዎች አሉ። አሁንም በዋናነት በአንድ ጊዜ ለቆ አይደለም የሚጠፋው። በተወሰነ መልኩ አንዳንድ በጣም ሊሚትድ የሆኑ እንትኖችን የሚሰራበት ኢንቫይሮመንት አለ። አሁን ለምሳሌ ታስታውስ እንደሆነ ይሄ ራንሰምዌር የሚባል አፕሊኬሽን መጥቶ በተለይ በዋናነት ተጠቂ ያደረጋቸው የድሮኑ ፕሪንስተም የሚጠቀሙ እንደ ዊንዶስ ኤክስፒ ላይ ተጠቃሚዎችን ነው ተጠቂ ያደረጋቸው። በዛን ሰዓት ላይ ግን ማይክሮሶፍት ምንም እንኳን ድጋፍ ባይሰጥም ለዊንዶስ ኤክስፒ ኢንተርፊር አድርጓል፣ ወይም ደግሞ በመሀል ገብቶ ምንድን ያደረገው ይሄ ራንሰምዌር ኤክስፒ ላይ የተለያዩ ስራዎችን ሰርቶ ለእነሱም በተወሰነ መልኩ ድጋፍ ሰጥተዋል። ማለት በጣም ችግር ከገጠመ ወይንም ደግሞ ስራዎት ልወልድ ዊንዶስ ላይ የሚመጡ ችግሮች ካሉ በተወሰነ መልኩ ኢንተርፌር የሚያደረግበት ኢንቫይሮመንት ለማየት ትችያለሁ። እና በአንድ ጊዜ ዳምፕ አያደረግም ብዬ አስባለሁ። ያም ሆኖ ግን ዊንዱም ሆነ ሌሎች የኮምፒውተር አጠቃቀም ምርቶችን በተለምዶ ከበይነ መረቦች ላይ በነጻ ከመጫን ይልቅ ህጋዊ ምርቶችን ገዝቶ መጠቀም መረጃዎችን ከጥቃት ለመጠበቅ ዋናው መፍትሄ መሆኑን የሳይበር ደህንነት ባለሙያው አቶ ከድራሊ ለተጠቃሚዎች መክረዋል። የዊንዶ የክወና ስርዓት በእንግሊዝኛ አጠራሩ ዊንዶ ኦፕሬቲንግ ሲስተም በተለያዩ ጊዜያት ለተለያዩ የደህንነት ስጋቶች ሲጋለጡ የነበረ ሲሆን በጎርጎሪያኑ 2019 ብቻ 499 ለሚደርሱ የሳይበር ጥቃቶች ተጋላጭ ሆኗል። ከነዚህም መካከል ከመቶ በላይ የሚሆኑት ጥቃቶች እጅግ አደገኞች እንደነበሩ መረጃዎች ያሳያሉ። ለጥቃቶቹ በወቅቱ ከማይክሮሶፍት ኩባንያ የክፍተት መሙያ ሲቀርብ የነበረ ሲሆን 98 በመቶ የሚሆነው ጥቃትም በዛሬው እለት የቴክኒክ ድጋፉ በተቋረጠው ዊንዶስ 7 ላይ የደረሰ ነበር። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ